የአሜሪካ ድምጽ ሬዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ እሁድ ታህሳስ 17 2008 ዓመተ ምሕረት ፕሮግራሙን ጀመረ። በሰሞኑ የኦሮሚያ ሁኔታ ላይ እንነጋገራለን። በኢትዮጵያ ፖለቲካ ላይም በሰማያዊ ፖለቲካ ላይም ትልቅ ተሳትፎና እንቅስቃሴ የሚያደርጉ ወጣት ልጆች ነበሩ። ሰላማዊ እንቅስቃሴዎች በመደረጋቸው ምክንያት ሰላማዊ እንቅስቃሴዎች የሚያስተባብሩ ወገኖችን ያሰርበት አጋጣሚ የለም። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት እሳቸውን ተከትሎ የመንግስት ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ ጌታቸው ረዳን ነው የሰማችሁት። ዝግጅት አለን ሶሻል ሚዲያ ከመገልገያነትም ባለፈ የሕልውናችን የሰዎች ሕልውና ማረጋገጫ ምስክር ነው ብዬ የማስበው ደራሲ ገጣሚ በእውቀቱ ስዩም ነው የሰማችሁት። በምሽቱ ዝግጅታችን ስለ ማህበራዊ ሚዲያ ይናገራል። በሌሎችም ዝግጅቶች አብረናችሁ እስከ ምሽቱ አራት ሰዓት እንዘልቃለን። እናንተም አብራችሁን ቆዩ። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና እኔም ጽዮን ግርማነን። አሁን የሰዓቱን የዓለም ዜና እናሰማችኋለን። የመጀመሪያው ዜና አዲስ አበባ ይወስደናል። በኦሮሚያ ክልል በሰላማዊ ሰልፈኞች ላይ የተወሰዱ የኃይል እርምጃዎችንና የተፈጸሙ ግድያዎችን ለማውገዝ በሚል ለዛሬ ጠርቶት የነበረ ሰልፍ ዕውቅና ባለማግኘቱ ጥያቄውን በድጋሚ ለማቅረብ መወሰኑን መድረክ አስታወቀ። መድረክ ትናንት ባካሄደው የሥራ አስፈጻሚ ኮሚቴው ስብሰባ ነው ውሳኔውን ያሳለፈው። እስክንድር ፍሬው ተጨማሪ አለው ዛሬ እሑድ ታኅሣሥ 17 2008 ሊካሄድ የነበረው የመድረክ የተቃውሞ ሰልፍ ነው ላልተወሰነ ጊዜ የተላለፈው። ምክንያቱ ደግሞ የአዲስ አበባ አስተዳደር ለዚህ ሰልፍ ዕውቅና አለመስጠቱ መሆኑን የፓርቲው አመራሮች አስታውቀዋል። ሰልፉ ስድስት ኪሎ አካባቢ ከሚገኘው የመድረክ ጽህፈት ቤት ተነስቶ በአፍንጮ በር በራስ መኮንን ድልድይ በፒያሳና በቸርችል ጎዳና በኩል ወደ ድላችን አደባባይ የሚዘልቅ ነበር። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ሰሞኑን ለጋዜጠኞች ሲናገሩ የሰልፉ ዓላማ ምን እንደሆነም አብራርተው ነበር ህገወጥ ግድያዎችን እና ህገ መንግስታዊ የሆነ ሆነ የሰላማዊ ሰልፍ የማድረግን መብት በመጻረር የተወሰዱ የኃይል እርምጃዎችን ለመኮንን ና በዚህም ለተሰዉት ወገኖቻችን ያለንን ክብር ለመግለጽ ነው ብለው የሰልፎ ዓላማ ሆኖም የአዲስ አበባ አስተዳደር ለዚህ ሰልፍ እውቅና አለመስጠቱን ሊቀመንበሩ አስታውሰዋል። ሰልፉ የሚያልፍባቸው አካባቢዎች በልማት ምክንያት የትራፊክ መጨናነቅ ያለባቸው፣ በርካታ የከፍተኛ ትምህርት ተቋማትም የሚገኙባቸው መሆኑን አስተዳደሩ አስታውቋል። አሁን ባለው የወቅቱ ሁኔታም ጥያቄውን ተቀብሎ እውቅና ለመስጠት እንቸገራለን ብሏል። የመድረክ ስራ አስፈጻሚ ኮሚቴ ትናንት ባካሄደው ስብሰባ የእውቅና ጥያቄውን በድጋሚ ለማቅረብ ወስኗል። ይህንን ውሳኔ በስልክ ለቪኦኤ ያስታወቁት ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ሰልፉ በቀጣይነት የሚካሄድበት ቀን ግን አለመወሰኑን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። ወደ ኬንያ ንዝለቅ። ኬንያ ውስጥ ሦስት የፖሊስ መኮንኖችን ዛሬ መግደሉን የሶማሊያው ጽንፈኛ የሁከት ቡድን አልሻባብ አስታወቀ። አልሻባብ አደጋውን ያደረሰው አንድ ወታደራዊ ቅፍለት ከሰሜን ምስራቃዊቱ ኤልዋክ ከተማ ተንቀሳቅሶ ወደ ማንዴራ እየተጓዘ ሳለ የደፈጣ ጥቃት ከፍቶ መሆኑን የአልሻባብ ደጋፊ የሆነ አንድ ዌብሳይት አውጥቷል። በጥቃቱ ሁለት የፖሊስ አባላት መገደላቸውንና ሌሎች መቁሰላቸውን የኬንያ ቀይ መስቀል ማኅበር አረጋግጧል። የዩጋንዳ የምርጫ አስፈጻሚ ባለሥልጣናትን ደሞዝ በእጥፍ ለመጨመር ፓርላማው እየመከረ መሆኑ ተሰማ። መጪው ምርጫ የሚካሄደው የፊታችን የካቲት አስር ሲሆን የምርጫ ኮሚሽኑ ሠራተኞች ደሞዝ ላለፉት 16 ዓመታት አንዳችም ጭማሪ እንዳልተደረገበትና ለጭማሪው ጊዜው መድረሱን አንዳንድ እንደራሴዎች እየተናገሩ ነው በዚሁ ተመሳሳይ ጊዜ መምህራንን ጨምሮ ሌሎች የመንግስት ሰራተኞች ደሞዝ አንድ ወይም ሁለት ጊዜ ማደጉን እንደራሴዎቹ ለመሟገቻነት እያቀረቡ ነው የምርጫ ኮሚሽኑ ሰራተኞች አሁን የሚከፈላቸው ደሞዝ ላልተገባ አድራጎት ሊገፋቸው የሚችል መሆኑን በመግለጽ የህግና የፓርላማ ጉዳዮች ኮሚቴው ሊቀመንበር ስቲቨን ታሾቢያ አስጠንቅቀዋል መንግስቱ ከሰራተኞቹ የደሞዝ ጭማሪ ጥያቄ ወይም የአድማ ማስፈራሪያ ሲነሳበት ብዙ ጊዜ የሚሰጠው መልስ ገንዘብ የለኝም የሚል ነው የኢራቅ ኃይሎች ውጊያ እየተደረጉባት ባሉባት ራማዲ ከተማ አንድ የመንግስት መዋቅር አካል የሆነ መንደር ከእስላማዊ መንግስት ቡድን ተዋጊዎች መልሰው ለመያዝ የመጨረሻውን ፍልሚያ እያደረጉ መሆናቸውን አስታወቁ። ምንም እንኳ የአንባር ክፍለ ሀገር ማዕከል የሆነችውን ራማዲን ከአይሲል እጅ ለማስለቀቅ ለኢራቅ ጦር ካስለቀቋት ግዙፍ ድል ያጎናጽፍ እንጂ ዙሪያዋ ግን በፈንጂ የታጠረ መሆኑ ታውቋል። የአፍጋኒስታን ውስጥ ለአንድ ታዋቂ እንደራሴ ታማኝ የሆኑ ታጣቂዎች አራት የእስላማዊ መንግስት ቡድን ተዋጊዎችን አንገት ቆርጠው መግደላቸውን የአፍጋን ባለስልጣናት ገለጹ። በበቀል የወሰዱት እርምጃ ነው። የእስራኤል ኃይሎች በኃይል በያዟት ዌስት ባንክ ሁለት ፍልስጤማውያንን ዛሬ ተኩሰው ገደሉ። ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር በ1 በ15630 ኪሎ ኸርዝ በ22 ሜትር በ1 በ13865 ኪሎ ኸርዝ በ25 ሜትር በ1 በ1240 በ1280 ና በ12140 ኪሎ ኸርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ታህሳስ 17 2007 ዓ ም ምሽት ፕሮግራም ነው። ኦሮሚያ፣ የሰሞኑ ሁኔታ ተቃዋሚ ፓርቲዎችና የመንግሥት ምላሽ ከአዲስ አበባና የፊንፊኔ ዙሪያ የተቀናጀ ማስተር ፕላን ንድፍና ከኦሮሚያ ከተሞች አዋጅ ጋር ተያይዞ ኦሮሚያ ውስጥ በተነሳው ተቃውሞና ግጭት የበርካታ ሰው ሕይወት መጥፋቱና ከ3500 ሰው በላይ መታሰሩን የኦሮሞ ፌዴራላዊ ኮንግረስ አስታውቋል። ከአምስት ወራት በፊት የተፈቱት የቀድሞው የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ገርባም ተይዘዋል። ሰማያዊ ፓርቲ የፓርቲው ልሳን የሆነው የነገረ ኢትዮጵያ ጋዜጣ አዘጋጅና ሌሎች ሶስት የፓርቲው ንቁ የሚባሉ ተሳታፊ አባሎቹ እንደታሰሩበትም አስታውቋል ሲሆን ግርማ እነዚህንና ሌሎችም ተያያዥ ጉዳዮችን ጨምራ የኮሚኒኬሽንስ ጉዳዮች ሚኒስትሩን አቶ ጌታቸው ረዳንም አነጋግራ የሚከተለውን ዘገባ አዘጋጅታለች። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ፈቃደኛ ስለሆኑ እናመሰግናለን። የሰማያዊ ፓርቲ አባላትና የ የፓርቲያችሁ ልሳን የሆነው ነገረ ኢትዮጵያ ጋዜጣ አዘጋጅ፣ እንደዚሁም የፓርቲያችሁ ሌሎች አባላት መታሰራቸውን ሰምተን ነበር። እውነት ነው? ታስረዋል። እውነት ነው ጽዮን። አንዳንዶቹን ቤታቸውን ፈትሸው ሌሎችን፣ ደግሞ ሌሎች አባሎቻችን ፍርድ ቤት ቀጠሮ ነበረ የነዘ ሸዋስ አሰፋና የነ ብሌን ቀጠሮ በሁለት ችሎት የተለያየ ቦታ፣ ከዛ እየለቀሙ ነው የወሰዷቸው። በአጠቃላይ ነገረ ኢትዮጵያ ጋዜጣ ዋና አዘጋጅ የነበረውን ጌታቸው ሽፈራውን እና ሌሎች ሶስት አባላትን ቴዎድሮስ አስፋው፣ ድሚያስ ጸጋይ እና ዳንኤል ተስፋ የተባሉ ሶስት አባሎቻችንም በአጠቃላይ ከጋዜጠኛው ጋር አራት ሰዎችም ታስረዋል። ታስረው የተወሰዱት የት ነው? የተወሰዱበትን ቦታ መናገር አይፈልጉም። ሊከተሏቸው ቤተሰቦቻቸውም አይፈቅዱም። ነገር ግን የሚሉት ነገር ምንድን ነው? ከአርባ ስምንት ሰዓት በኋላ ማዕከላዊ መጣችሁ መጠየቅ ትችላላችሁ ነው የሚሉት እንጂ በትክክል የወሰዱበትን ቦታ አይናገሩም። ሲወስዷቸውም ሰውን እንዲያያቸው አይፈልጉም። ለመታሰራቸው የተጠቀሰ ምክንያት አለ። ለእኛ ግልጽ የሆነ ነገር የለም። ብቻ የምናውቀው ነገር ቤታቸውን ፈትሸው ሰዎቹን ማሰራቸውን እንጂ በግልጽ በዚህ ምክንያት ነው የታሰሩት፣ እዚህ ቦታ ነው የሚታሰሩት ነገር በግልጽ የተነገረ ነገር የለውም። የታሰሩት ልጆች በምን ስራ ላይ ነው የሚሳተፉት? ምንድን ነው የሚሰሩት? ፓርቲ ውስጥ በፓርቲው ውስጥ ከባድ እና ትልቅ ንቁ አስተዋጽኦ ያላቸው እና በተግባር ውስጥ ፓርቲውን በተለይ ሀገር አቀፍ ንቅናቄዎችን በሚያደርግበት ጊዜ በምርጫም ወቅት ሰላማዊ ሰልፎች ሲኖሩ ባነሮች በማዘጋጀት በማህበራዊ ድረገጾች መልእክቶች በማስተላለፍ እንዲሁም በሀገር ደረጃ የተፈጠሩ ችግሮች ሲኖሩ ለምሳሌ በዚህ በሀገራችን በተፈጠረው ረሀብ ምክንያት የተሰደዱና ወደ ከተማ የገቡ ሰዎችን ለሚዲያ በማጋለጥ ፎቶ በማንሳት ኢንተርቪው በማድረግ ጋዜጠኛውን ጨምሮ እነዚህም ወጣቶች ትልቅ አስተዋጽኦ የነበራቸው ናቸው። አሁንም በዚህ በኦሮሚያ ውስጥ የነበረውን በመንግስት የተወሰደ የጅምላ ግድያን በማውገዝ መረጃዎችን በማስተላለፍ ንቁ ተሳትፎ የነበራቸው ናቸው። እንዲሁም ባለፈው በሊቢያ ወገኖቻችንን አይሲስ ባረደ ጊዜ በተጠራው ሰላማዊ ሰልፍ ላይ ተገኝታቸዋል ተብለው በተለይ ሶስቱ ልጆች ታስረው የተፈቱ ልጆች ናቸው እና በአጠቃላይ በኢትዮጵያ ፖለቲካ ላይም በሰማያዊ ፖለቲካ ላይም ትልቅ ተሳትፎና እንቅስቃሴ የሚያደርጉ ወጣት ልጆች ነበሩ። በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ አቶ በቀለ ነጋ በፓርቲያቸው አመራሮች በታዛቢዎቻቸውና በደጋፊዎቻቸው እንዲሁም ህገ መንግስቱን አክብረው መብታቸውን ሲጠይቁ በነበሩት ላይ ሁሉ ከፍተኛ የእስር ዘመቻ እየተካሄደ እንደሆነ ገልጸው በዚህም የፓርቲው ምክትል ሊቀመንበር አቶ በቀለ ገርባን ጨምሮ በርካቶች እንደታሰሩባቸው ተናግረው ነበር። አዳማ ከሚገኘው መኖሪያ ቤቱ አቶ በቀለ ገርባ በጸጥታ ኃይሎች ተይዞ ቤቱ ተፈትሾ ተይዞ ተወስደዋል። በቁጥጥር ስራ ውለውታል። ከዚህ በላይ ምንም የተገኘ መረጃ የለንም። የት እንደወሰዱት አናቅም። በተጨማሪም የኦፌኮ ምክትል ጸሐፊ አቶ ደጀኔ ጣፋ መታሰራቸውን ገልጸዋል። አቶ ደጀኔ ጣፋ የምክትል ጸሐፊ ነው፣ የኦፌኮ ምክትል ጸሐፊ እሱ በቁጥጥር ስር ውሏል። ዛሬ እስካሁን ከዚሁ ጉዳይ ጋር በተያያዘ በርካታ ሰዎች እየታሰሩ እንደሚገኙ መጠነ ሰፊ የሆነ እስራት መቀጠሉንም ጨምረው ገልጸዋል። እስካሁን ከሶስት ሺህ አምስት መቶ የሚበልጡ ሰዎች በቁጥጥር ስር ናቸው እነኚህም ከምዕራብ ሸዋ ጀምሮ እስከ ወለጋ እስከ ደምቢዶሎ ድረስ እና ከዚህ ደግሞ አርሲ ውስጥ ልባቦር ውስጥ በአብዛኛው የታሰሩ ሰዎች በዚህ ባለፈው ምርጫ ተወዳዳሪ የነበሩ፣ ታዛቢ የነበሩ፣ ተሳታፊ የነበሩ፣ ደጋፊ የነበሩ ላይ ነው ያነጣጠረው እስራቱ። ሞቱት ሰዎች ኦልሬዲ ከሰማንያ በልጧል። የደረሱበት ደግሞ ያልታወቀ ከሶስት መቶ በላይ አሉ። ምክንያቱም ሌሊት ሌሊት ከእስር ቤት ይወስዷቸዋል። የት ቦታ እንዳደረሷቸው የማናቃቸው ብዙ አሉ። መንግስት ሁልጊዜም ቢሆን ሰዎች ሰብአዊ መብታቸውን ተጠቅመው ለሚያቀርቡት ጥያቄ ምላሽ በመስጠት ከማስተካከል ይልቅ በሌሎች ላይ ጣቱን በመጠቆም ሌላ ህገወጥ እርምጃ እንደሚወስድ የገለጹት አቶ በቀለ ህዝቡ በሰላማዊና ህገ መንግስታዊ መንገድ ህብቶቹን ስለገለጸ ነገሩን ወደ ሌሎች ማላከቅ የተለመደ ነው። ወደ እኛ እያላከቁ የእነዚህን ሁለት የተቃዋሚ ፓርቲ መሪዎች አቤቱታና አሁን በኢትዮጵያ የተከሰተውን ሁኔታ አስመልክቶ ማብራሪያ እንዲሰጡኝ የኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ ጋር ደወልኩ። እሺ፣ ጤና ይስጥልኛ አቶ ጌታቸው ረዳ ለቃለ ምልልስ ፈቃደኛ ስለሆኑ በጣም እናመሰግናለን። በዚህ ማስተር ፕላኑ በተነሳው ተቃውሞ የኦፌኮ በርካታ አመራሮች እየታሰሩ መሆኑን ከ3500 ሰዎች በላይ መታሰራቸውን እንደዚሁም ደግሞ ከሰባ አምስት ሰው በላይ ህይወት ማለፉን እየገለጹ ነው። ይሄ ነገር ሰላማዊ ተቃውሞ ነው፣ በሰላማዊ መንገድ ጥያቄ ያቀርበናል ብለዋል እና እንደዛ ከሆነ እንዴት ነው ይሄ ሁሉ ሰው ሊታሰር የቻለው? አንደኛ ቁጥሩን በጣም ጀነረስ የሆነ ቁጥር መጥቀስ እንደተጠበቀ ሆኖ አሁን ይህን ያክል ታሰረ፣ ይሄን ያክል ቆሰለ፣ ይሄን ያክል ሞተ የሚለውን ነገር ዝርዝር በየአካባቢው የጠፋውን ንብረት የጠፋው ሰው ህይወት በሚመለከት የተሟላ መረጃ እስኪኖር ድረስ በዚህ ጉዳይ ላይ ብዙ እንትን ውስጥ ባይገባ ጥሩ ነው። በፍጹም ማለፍ የሌለበት በርካታ ሰው ህይወት አልፏል። ይሄ ነው እውነቱ። እንግዲህ ሰላማዊ እንቅስቃሴ አድርገን ነው ይሄ ሁሉ የተፈጠረው የሚለው ነገር በፐርስፔክቲቭ ብናስቀምጠው ጥሩ ነው የሚሆነው። ሰላማዊ እንቅስቃሴ ያደረገ ህብረተሰብ ክፍል አለ። ተቃውሞ ያቀረ ህብረተሰብ ክፍል አለ። ሰላማዊ እንቅስቃሴ ያደረገን የህብረተሰብ ክፍል ፕሮቴስት ጠልፎ ወደ ሁከትና ወደ ለየለቱ ብጥብጥ እንዲገባ ለማድረግ ሞክሮ በተወሰነ መልኩ የተሳካለት ሰላምን ለማወክ የተደራጀ ኃይልም አለ። ይሄ ኃይል በዋናነት እዚህ ሀገር ውስጥ ያሉ በህጋዊ መንገድ የተመዘገቡ ፖለቲካዊ ድርጅቶችን እንደ ከለላ በመጠቀም ከውጭ ኃይሎች በሚሰጥ ቀጥተኛ መመሪያ ተንቀሳቅሶ ወደ ለየለት ብጥብጥ እና ሁከት አካባቢውን ለማስገባት እንቅስቃሴ ያደረገ ወገን አለ። ስለዚህ ኦፌኮ አመራር አባላት ሆነው የሚያገለግሉ ሰዎች በቁጥጥር ስር ውለዋል፣ ትናንት አቶ በቀለ ገርባን ጨምሮ ማለት ነው። እነዚህ ሰዎች ቁጥጥር ስር የዋሉበት ምክንያት ኦፌኮ ህጋዊ አላማ ይዞ የሚንቀሳቀሱ ኦፌኮ አመራር አባላት በመሆናቸው አልታሰሩ። ምክንያቱም ያልታሰሩ የኦፌኮ አመራር አባላት አሉ፣ ሊቀመንበሩን ዶክተር መረራ ጉዴናን ጨምሮ በከእንቅስቃሴ ሰላማዊ ሰልፍን ከማለት አንጻር ዶክተር መረራ በላይ የተለየ ቋንቋ ከቶ ዶክተር መረራ በላይ የጠነከረ ተቃውሞ የሚያቀርብ ሰው ያለ አይመስለኝም። ስለዚህ ሰዎቹ መታሰር ተቃዋሚ ፓርቲ መሪነታቸው ጋር ብቻ ማያያዝ ተገቢ ነው ብለን አናምን። ፖሊስ አሁን በተፈጠረው በኦሮሚያ አንዳንድ አካባቢዎች በተፈጠረው ሁከት ላይ ከፍተኛ የመምራት የማስተባበር ና ከውጭ ኃይሎች የተሰጠ መመሪያ ተቀብሎ ለሰላማዊ ሰው ሞት ለንብረት መውደም ለተቋማት መፈራረስ አስተዋጽኦ ማድረግ የቻለ እንቅስቃሴ መርተዋል ተብሎ ነው በቁጥጥር ስር ውለዋል። ተጠርጥረው ነው በቁጥጥር ስር ውለዋል። ስለዚህ በጥርጣሬው ላይ ተመስርቶ መንግስት ፖሊስ የማጣራት ሂደቱን የሚቀጥል ይሆናል። ከዛ ውጭ ግን የፖሊስ ምርመራ እንጠብቀን ምናይ ሆ ነው እዚህ ጋር የኢትዮጵያ መንግስት በተለያየ ጊዜ በየተለያዩ ወቅቶች ተቃውሞ ሲነሳና ሰዎች ጥያቄ ይዘው ወደ አደባባይ ከወጡ በኋላ በሚነሱ እንደዚህ አይነት አለመግባባቶች ሁልጊዜም ተጠያቂ አድርጎ ጣቱን ወደ ሌላ ሰው ይቀስራል እንጂ ችግሩ ምንድን ነው ብሎ አይቶ እርምጃ አይወስድም። ከዛ በኋላ የተወሰኑ እንደዚህ አይነት ነገር ሲከሰት የተወሰነ ረብሻ ይኖራል፣ ከዛ በኋላ ሰዎች ይሞታሉ። ከዛ ሰብስቦ አመራሮቹንም ሌሎቹንም ሰዎች እስር ቤት በመውሰድ ያምናል። እና ይሄ በተደጋጋሚ ሲያደርግ የቆየው ነው በሚል ይተቻል። ይህንን ትችት በሚመለከት ምን አስተያየት ይሰጣሉ? ምክንያቱም በተደጋጋሚ አሁን ስልሽ አንድ ነገር እርግጠኝ አንድ ነገር ክሊር ሊሆኑ ሊገባ አንድ ነገር ግልጽ መሆን መቻል አለበት። የኢትዮጵያ መንግስት በየዕለቱ ሰዎች እንደዚህ አይነት አዝማሚያዎች ያሏቸው ኢቨን በቂ መረጃም እያለ ጭምር ጉዳዩ ወደ ተግባር ሳይለወጥ ሰዎች ላይ የህይወት ሆነ ሌሎች መሰል የአካል መጉደል ጥፋቶች ሳያስከትል ችግሮችን ለማስቀረት የሚያስችል ስራ ይሰራል። ከዛ በዘለለ ግን በዚህ ላይ በመመስረት ብቻ አውጫጭኝ ውስጥ አይገባም። ሰላማዊ እንቅስቃሴዎች በመደረጋቸው ምክንያት ሰላማዊ እንቅስቃሴዎች የሚያስተባብሩ ወገኖችን ያሰሩበት አጋጣሚ የለም። ሰላማዊ እንቅስቃሴ ተደርጎ ሰላማዊ እንቅስቃሴውን ጠልፈው ለሌላ ዓላማ ለማዋል የሚሞክሩ ወገኖችና በሙከራ ላይ ሳይወሰኑ በተግባር ለሰው ልጅ ሞት፣ አካል መጉደል፣ ንብረት መውደም፣ ለተቋማት መፈራረስ ምክንያት የሆኑ ወገኖችን ግን ለፍርድ ማቅረብ አንድ መንግስት እንደ መንግስት ሌጅትመት ከሚሰራቸው ስራዎች አንዱ ስለሆነ የግድ ማድረግ ተገቢ ይሆናል። ስለዚህ ጥፋቱ ያለው እንደዚህ አይነቱን አጋጣሚ በመጠቀም አላማቸውን ለማራመድ ሲባል በውሀን ወጣቶች ጥፋት ላይ ተመስርተው ዓላማቸውን ለማሳቀፍ የሚንቀሳቀሱ ወገኖች የሚሰሩ ስራ ነው የሚሆነው። ያ ማለት ግን መንግስት በተለያየ ደረጃ ሰላማ እንቅስቃሴውን በሚፈታበት አግባብ ጥፋት ፈጽሞ የተገኙ ኃይሎች ካሉ የማይጠየቁበት ምክንያት የለም። ከዚህ አንጻር መደረግ ያለበት ነገር ሁሉ ይደረግ ነው የሚሆነው አሁን በምንለው ደረጃ ግን ስለ ተቃወመ በነገራችን ላይ መግለጫ በማውጣት መድረክ የሚባለው ስብስብ እጅግ በጣም የመረረ ምናልባትም በይዘት ካየ ተጨማሪ አመፅ ካልጠራ የሚል ጥያቄ ያቀረበበት ሁኔታ አለ። እነዚህ ሰዎች ይሄን ጥያቄ ስላቀረቡ ብቻ ወደ እስር ቤት ማስገባት አስፈላጊ ነው ብሎ አያምንም መንግስት። ዋናው ነገር ህዝቡ እንደዚህ አይነት ማካሄድ እንደሚቃወሙ ይታወቃል። የህዝቡን ሰላማዊ ተቃውሞ ተገን በማድረግ ወደ ለየለት ብጥብጥ እንዲገባ ያደረጉ ፖሊስ አለኝ በሚለው መረጃ እነዚህ ሰዎች ከኦፌኮ አመራር አይደለም ይሄ መመሪያ የተሰጣቸው። ወይም ምክንያቱም ኦፌኮ አመራር እነኛሁን በቁጥር ስለዋሉት አራት ሰዎች ብቻ ስላልሆኑ ማለት ነው። አመራራቸው ውጭ አለ ጋዊ ድርጅት ስም ተመዝግበው በተግባር ግን የሌሎችን ዓላማ የሚያስፈጽሙ ሰዎች ናቸው። በዚህ ለዚህ ዓላማ ሲባልም ለሰዎች ልፈት ምክንያት ሆነዋል። ስለዚህ እንደ ኃላፊነት እንደሚሰማው መንግስት እንደዚህ አይነት ተግባር ውስጥ ተሰማርተው የተገኙ ወገኖችን በቁጥጥር ስራ ውሎ ለከፋ ቦከት ለከፋ ጥፋት ምክንያት የማይሆንበት ሁኔታ መፍጠር ግዴታ ስለሆነ ቁጥሩ አጨቃጫቂ ቢሆንም የሟቾቹን ቁጥር መንግስትም የተወሰነ አምስት ቁጥርን ያመነዋለ። ቁጥሩ አጨቃጫቂ ቢሆንም የሰው አምስት ከአምስት በላይ ነው። ለዚህ አጋጣሚ ንጋሮች ምክንያቱም ይሄ ቁጥር ለፖለቲካል ኮንሳምፕሽን ብለሽ የምትጠቀሚበት ነገር አይደለም። አሁን እያንዳንዱ ከሁሉም ወገን ደረሰው ጥፋት ልክ ዝርዝር ተጠንቶ ኃላፊነት መውሰድ የሚገባው አካል ኃላፊነት መውሰድ ስለሚኖርበት አሁን በዚህ ሰዓት እዚህ ቦታ ይሄ ነገር ተፈጽሟል፣ ቦታ እዚ አይነት ቀብር ተፈጽሟል የሚል ለፖለቲካል ኮንሳምፕሽን የሚሉ ነገር ውስጥ መግባት አስፈላጊ አይደለም። የኔ ጥያቄ ግን ጥያቄ ግን ይሄ ቁጥር አጨቃጫቂ ቢሆንም ቁጥሩን በተቃዋሚ በኩል ይሄን ያህል ቁጥር ቢባል፣ በመንግስትም በኩል ይሄን ያህል ቁጥር የሚለው አጨቃጫቂ ቢሆንም በመሀል የሰው የወጣው ጠፍቷልና እንደዚህ አይነት የሰው ሕይወት ሲጠፋ ዋነኛ ተጠያቂ የሚሆነው በዚህ ሕይወት መጥፋት ውስጥ ተጠያቂ የሆነውን ሰው ለማወቅ በምን አይነት መልኩ ነው የሚጣራው? በገለልተኛ ወገን ነው የሚጣራው። እንዴት ነው የሚጣራው? ይሄንን መንግስት የሚያጣራ ከሆነ እንዴት ገለልተኛ ውጤት መጣችል? መንግስት መንግስት ብቻ ሳይሆን መንግስት ይህን ለማጣራት ገለልተኛ ወገን ያጣራው የተሻለ ነው ብሎ ካመነ ያ የማይሆንበት ምክንያት የለም። እዚህ ቦታ በእንደዚህ አይነት ግጭት የዚህን ያክል ሰው ህይወት አልፏል የሚል ነገር ለማጣራት አሁን ባለን ደረጃ ፋክቶችን ማሰባሰብ በቂ ነው። ፋክቶችን የማሰባሰብ ስራ ነው የሚደረገው። ኃላፊነት ማን ላይ መረዝ መቻል አለበት የሚለውን ነገር በነገራችን ላይ ኃላፊነት የሚሰማው መንግስት በዚህ እንቅስቃሴ ውስጥ በግልጽ ቦምብ የሚወረውሩ ህጻናትም ቦምብ ታጥቀው ነዳጅን ሞሎቶቭ ኮክቴል እንዴት እንደሚሰራ አሳይተው ከሚሊሻ ሰራዊት አባላት ጠመንጃ እንዲነጥቁ አድርገው በተለያዩ አካባቢዎች በማይደግፏቸው ተቃውሞውን በሰላማዊ መንገድ እያካሄዱ ግን ደግሞ የሁከት መንገዱን አንከተልም ባሉ አባሎቻቸው ላይ ሳይቀር ጥቃትን የፈጸሙ ሰዎችን በሚመለከት ግን ድምዳሜ ላይ ለመድረስ የተለየ ኮሚሽን ማቋቋም የሚያስፈልግ አይመስለኝ አሁን እያለ ያለ ነው። በዚህ ደረጃ የአንድም ሰው ቢሆን ሕይወት መጥፋት አልነበረበትም። እንደዚህ አይነቱ አካሄድ በየትኛው ሰው ስህተት፣ በየትኛው ወገን ድክመት የተፈጠረ ነው የሚለውን ነገር የተጠናቀረ መረጃ ለሕዝብ ይፋ ይደረጋል። ይህን የተጠናቀረ መረጃ ማምጣት የሚችለው የሀላፊነት ልክ በማንኛውም ሰው ላይ የሚያስቀምጥ ነው የተለየ አካል ነው የሚል እምነት ካለም ያ የተለየ አካል ማይቋቋምበት ምክንያት የለም። ስለዚህ መንግስት በአሁኑ ሰዓት እያደረገ ያለው እንደ እነዚህ ሕፃናትን ቦምብ እያስታጠቁ የሚሊሻን ጠመንጃ እየዘረፉ በሌሎች ሰዎች ላይ ሞት አደጋ በተቋማት ላይ የጥፋት ስራ የቀጠረን ስራ እድል የፈጠረን ተቋም የማፍረስ ድልድዮችን የመሰባበር እንደዚህ አይነት መሰሪ ተግባሮችን ለማከናወን የሚያስችል መመሪያ የሰጡ ሰዎችን በቁጥር ስር በማዋል ችግሩ ወደ ባሰ ደረጃ የማይደርስበትና በሂደት በህዝብ ውይይት ተቃውሞ ያለው ተሰብ አብዛኛው ኢቭን ድንጋይ ውሮ ወራም ጭምር የተሰለፈ ሀይል አብዛኛው በየመድረኩ በሚደረጉ የውይይት መድረኮች ጥያቄውን እያነሳ በችግሮቹ መፍትሄ የሚያፈላልግበት ሁኔታ ነው ያለው። ስለዚህ አሁን የተወሰደው እርምጃ ተቃውሞ ከማቅረቡ ጋር ወይም የተቃዋሚ ፓርቲ አባል ከመሆን ጋር ወይም የተቃዋሚ ፓርቲ አመራር ከመሆን ጋር የሚያገናኘው ምንም ነገር የለም። የሰማያዊ ፓርቲ አባላትና ነገረ ኢትዮጵያ የሚባል ጋዜጣ ላይ የሚጽፉ ልጆች፣ ሶሻል ሚዲያ ላይ የሚሳተፉ ልጆች አራት ፓርቲ አባላቶቹ እንደታሰሩበት የሰማያዊ ፓርቲ ገልጿልና እነዚህስ እነዚህም ከመጻፍ ጋር የተያያዘ ሀሳባቸውን ከመግለጽ ጋር የታሰሩብኝ እያለ ነው ፓርቲው ሲሆን እንደዚህ አይነት ክሶች ለረዥም ዘመናት ስንሰማ ቆይተናል። አሁን ከመጽሐፍ ጋር በተያያዘ እንዲሆነብኝ እንዲሆነብኝ በእንደዚህ አይነት ጉዳይ ነው ስፔኪሌት በማድረግ ላይ ወይም አንድ ፓርቲ በአንድ ሌላ መልኩ አንዳንዴ እኮ በስርቆት የተያዙ ሰዎችንም ጭምር አባሎቻችን ናቸው እያሉ የፖለቲካ ኮንሳምፕሽን መጠቀሚያ ላይ ያደርጉ ሲሞክሩ ረዥም ጊዜ አይተናል። ከሁከት ማባባስ ጋር ተያይዘው ከሰው ሕይወትና ከንብረት ውድመት ጋር ተያይዞ በቁጥጥር ስር የዋሉት የፖለቲካ አመራሮች ከ ህጋዊ የፖለቲካ እንቅስቃሴያቸው ጋር በተገናኘ እንዳልታሰሩና ይልቁንም የተፋ ተልዕኮ ለመፈጸም ባደረጉት እንቅስቃሴ ፖሊስ እርምጃ እንደወሰደ ከገለጽኩ ብቻ በቂ ይመስለኛል። በዚህ መካከል የተገደሉ ሰዎች፣ በጥይት ተተኩሶ የሞቱ ሰዎችን አስክሬን ስንጠይቅ እንድንከፍል ተጠይቀናል የሚሉ ሰዎች አሉ። ይህንን ደግሞ መድረክን በመግለጫው ሲሰጥ ተናግሯል። እና ይሄ ነገር ደግሞ ከምርጫ በምርጫ ዘጠና ሰባትም ከሚኒሊክ አስክሬን ለመቀበል የሄድን ሰዎች ገንዘብ ተጠይቀናል የሚል የተደጋጋሚ ክሶች አለ እና ይሄ ነገር እንዴት ነው የሆነው? ይህንን አይነት አስነዋሪ በቀይ ሽብር ዘመን ተሰርቷል የሚባል ነገር በመደጋገም ልክ እንደ አድቨርታይዚንግ እውነት ለማስመሰል የሚደረግ ጥረት ከሆነ በዚህ ለዚህ ጉዳይ ምላሽ በመስጠት ለዚህ አይነቱን ጠያ ክስ ግኝታ ማድረግ ተገቢ አይመስለኝም። ይህንን በመደጋገም ግን ወደ እውነት ስታተስ ለመቀየር የሚደረግ ጥረት አለ ብለሽ የምታምኝ ከሆነ እንግዲህ ዩር Kyllä, mutta se ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦ ቢአይ ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ6080ና በ15580 ኪሎሀርት አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። እንዲሁም ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመካከለኛ ሞገድ 1431 ኪሎሀርት ላይም አለን። የምሽቱ አስተናጋጆቻችሁ ሰሎሞን አባትና ጽዮን ግርማንን ወደ ተከታዩ ዝግጅት እንሸጋገር። ኢትዮጵያውያንና ማህበራዊ መገናኛዎች አዲሱ ጋቢና ቪኦኤ ፕሮግራም ኢትዮጵያውያን ማኅበራዊ ሚዲያን እንዴት ይጠቀሙበታል፣ እንዲሁም ታዋቂ ኢትዮጵያውያንና የማያውቁት የፌስቡክ ገጾቻቸው የሚል ርዕስ አንድ ፕሮግራም አሰናድተው ነበር። እንዳልካቸው ኃይለ ሚካኤል ይባላል። ትምህርትን በኢንተርኔት ስለማቅረብ ኢለርኒንግ አስመልክቶ ጥናት አድርጓል። በአርባ ምንጭ ዩኒቨርሲቲ የጋዜጠኝነት መምህር ነበር። የዞን ዘጠኝ የጡመራ መድረክ አንዱ መሥራች ነው። በአሁኑ ሰዓት አሜሪካ ውስጥ በሚገኘው ኦሬገን ዩኒቨርሲቲ የዶክትሬት ዲግሪ ጥናቱን እያደረገ ነው። የት ነበርክ ታደለ በመምህርነትና በትምህርት አስተዳደር ስራ ላይ ረዘም ላሉ ዓመታት አገልግሏል። በማኅበራዊ ሚዲያ ዘርፍ በዋነኛ ተጠቃሽ የሆነው ፌስቡክን ካለፉት ሁለት ዓመታት ጀምሮ እንደ ዋነኛው የብዙሃን መገናኛ መድረክነት ይጠቀምበታል፣ ይጽፋል፣ ይወያያል። ጽዮን ግርማ ኢትዮጵያውያን እና ማኅበራዊ ሚዲያ አጠቃቀምን በተመለከተ ሁለቱንም እንግዶች አወያይታ የሚከተለውን ዘግባለች። ማህበራዊ ድረገጽ በዓለም ዙሪያ ሁለት ቢሊዮን ተጠቃሚዎችን አፍርቷል። በተጠቃሚዎች ብዛት ከማህበራዊ ድራምባዎች ፌስቡክ ቀዳሚውን ስፍራ ይዟል። በቢሊዮን ከሚቆጠሩት የፌስቡክ ተስተናጋጆች መካከል አንድ ነጥብ ሁለት ሚሊዮን የሚሆኑት ከኢትዮጵያ የተመዘገቡ እንደሆኑ በየጊዜው መጠናዊ መረጃ የሚሰጠው ሶሻል ቤከርስ የተባለ ድረገጽ ያስረዳል። በዚህ አሀዝ ላይ ከኢትዮጵያ ውጪ የሚኖሩ ፌስቡክ ተጠቃሚዎች ቁጥር ሲጨመር የተገልጋዩን ቁጥር ወደ 1.8 ሚሊዮን ከፍ እንደሚያደርጉት ይገመታል። በኢትዮ ቴሌኮም ላይ የተሰራ ጥናት እንደሚያሳየው በአሁኑ ሰዓት 90 ሚሊዮን ከሚደርሰው ሕዝብ ቁጥር 34 በመቶ የሚሆነው የሞባይል ስልክ አገልግሎት ተጠቃሚ ነው። 2.3 ከመቶ የሚሆነው ደግሞ የኢንተርኔት አገልግሎት ይጠቀማል። ኢንተርኔት አገልግሎት የመጠቀም እድል ካለው ውስጥ 85 በመቶ የሚሆነው የማህበራዊ ሚዲያ አገልግሎት ተጠቃሚ ነው። ፌስቡክ በተጠቃሚዎች ብዛት ከማህበራዊ ድረገጾች ቀዳ ን ስፍራ ቢይዝም የተጠቃሚዎቹ ማንነትና የአጠቃቀም ተቃርኖቹ በብዙ የሚያነጋግር ነው። ማንነታቸውን ደብቀው ራሳቸውን በተለያየ ማንነት የሚያስተዋውቁ፣ የማንነታቸውን መደበቅ እንደ ጥሩ አጋጣሚ በመጠቀም በስድብ አካባቢውን የሚያበላሹ፣ ራሳቸውን በምስል ድምፅ እየቀረጹ ከማዶ ማዶ የሚሰዳደቡ፣ እምነትና ምዕመናንን የሚዘልፉ፣ ብሔርን ከብሔር በነውረኛ ቃላት የሚወርፉ ስንክሳረኞችን ጨምሮ የያዘ መድረክ ቢሆንም የመናገርና የመጽሐፍ ነጻነት መብት በታፈነባቸው ሀገሮች እንደ አይነተኛ ሚዲያ ሆኖ አይነተኛ ሚዲያን ወይም ሜይንስትሪም ሚዲያን መስሎ ሲያገለግል ቆይቷል። ይህን መድረክ እንደ አይነተኛ ሚዲያ ከሚገለገሉበት ኢትዮጵያውያን ተጠቃሚዎች ውስጥ አዲስ መረጃዎችን የሚያቀርቡ፣ ሀሳባቸውን በለዘብታ ተዋሶ የሚያንሸራሽሩ፣ በፖለቲካዊ ኢኮኖሚያዊና ማህበራዊ ርዕሰ ጉዳዮች ላይ ያሏቸውን አቋም በሚያንጸባርቋቸው አስተያየቶች የሚገልጹና ርዕቱ ሀሳቦችን በማመንጨት የሚያወያዩ፣ የሚያነቃቁና የሚከራከሩትም ተጠቃሾች ናቸው። እንዳልካቸው ኃይለ ሚካኤል ትምህርትን በኢንተርኔት ስለማቅረብ ኢለርኒንግ አስመልክቶ ጥናት ያደረገ የቀድሞ የአርባ ምንጭ ዩኒቨርሲቲ የጋዜጠኝነት መምህር፣ አሁን ደግሞ በዩናይትድ ስቴትስ ኦሪገን ዩኒቨርሲቲ የዶክትሬት ተማሪ ነው። እንደ አውሮፓውያን አቆጣጠር ከ2008 ዓ.ም ጀምሮ ከማህበራዊ ሚዲያ ጋር ቁርኝት እንዳለው ይናገራል። ያለኝ ቁርኝት ከመማር ራሴን ሀሳቤን ከመግለጽ ባለፈ ከሌሎች ተመሳሳይ ሀሳብ ካላቸው ሰዎች ጋር እንድገናኝ ረድቶኛል። ኢትዮጵያን የፖለቲካ የማህበራዊ እና የኢኮኖሚ ሁኔታ በደንብ እንድረዳበት እና በእኔ ሀሳብ ዙሪያ የሚስማሙ ሰዎች ምን አይነት ሀሳብ አላቸው የሚለውን እንድረዳበት የረዳኝ የግንኙነት መንስኤ የሆነ ትልቅ ክስተት ነው። በመምህርነት በትምህርት አስተዳደርና በጋዜጠኝነት ረዘም ያለ ጊዜ ያሳለፈው የት ነበር ክታደለ ከማህበራዊ ድረገጾች አንዱ የሆነውን ፌስቡክ መጠቀም ሲጀምር ከጓደኞቹና ከቤተሰቦቹ ጋር የግልና የቤተሰቡን ጉዳዮች ነበር የሚያካፍልበት። አስራ አንድ ላይ ወደ በመደበኛ ከገባ በኋላ በተለያዩ ጋዜጦችና መጽሄቶች የሚሰራቸውን ወይም የሚጽፋቸውን ጽሁፎች በዚሁ ድረገጽ ማካፈል ጀመርኩኝ። ከሁለት ሺ አስራ ሁለት ላይ ኢስት አፍሪካን የሚል አንድ ብሎግ ጀመርኩ። ግን ያንን ብሎግ የሚያነብልኝ ብዙ ሰው እንዳልነበረ ሳረጋግጥ ካሉኝ ጊዜዎች በሙሉ አብዛኛውን ጊዜ እየሰጠሁኝ በፌስቡክ እና በትዊተር እንደዚሁ የተለያዩ ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ጉዳዮችን አነሳለሁኝ። ሁለቱም እንግዶቼ ማህበራዊ ሚዲያን እንደ አይነተኛ ማሰልጠኛ ሚዲያ ይገለገሉበታል። መረጃን ይሰጡበታል፣ መረጃን ይቀበሉበታል፣ ከሌሎች ሰዎች ጋርም ይተዋወቁበታል። ማህበራዊ ሚዲያ ስንል ምን ማለታችን እንደሆነ ለሁለቱም ያነሳሁላቸው ጥያቄ ነበር። ማህበራዊ ድረገጽ በኢንተርኔት ላይ ከምንጠቀማቸው እጅግ በጣም ዝነኛ ከሆኑ ድረገጾች እና መሳሪያዎች መካከል ዋነኞቹ እንደሆኑ እንዳልካቸው ኃይለ ሚካኤል ገልጻል። ማህበራዊ ሚዲያ ወይም ማህበራዊ ድረገጽ ተብለው ከሚታወቁት ዋና ዋናዎቹ ፌስቡክ፣ ጉግል ፕላስ፣ ትዊተር፣ ተምብለር፣ ኢንስታግራም እና ሌሎችም በርካታ የማህበራዊ ድረገጽ ሚዲያዎች አሉ እና እነኚህ እንግዲህ በብዛት ሚሊዮኖች የሚቆጠሩ ተጠቃሚዎች አሏቸው። በዓለም አቀፍ ደረጃ ብዙ ተጠቃሚ ያለው የማህበራዊ ድረገጽ ፌስቡክ ነው። ከዛ በመቀጠል ደግሞ ትዊተር ይከተላል። አሁን አሁን እንደውም በጣም ትልቅ ዝና እና ተጠቃሚ እያተረፈ የመጣው ትዊተር ነው። ምክንያቱም ብዙ ሰዎች፣ ብዙ ባለስልጣኖች እና የዊኪሚዲያ አውታሮች በብዛት ትዊተር ላይ ዜናን ስለሚናገሩ ብዙ ኢትዮጵያውያን ወደ ትዊተር እየመጡ ነው እና እንግዲህ ማህበራዊ ድረገጽ በአጭሩ ብዙ በሚሊዮኖች የሚቆጠሩ ተጠቃሚዎች ያሏቸው የተለያዩ ርዕሰ ጉዳዮችን የምንወያይባቸው ድረ ገጾች ናቸው። ማለት ማህበራዊ ሚዲያ ለግለሰቦች የሚሰጠውን ጥቅም አስመልክቶ የትነበርክ ታደለ ሲናገር፣ እያንዳንዷን የዕለት ተዕለት እንቅስቃሴያችንን ወደፊት አምጥተን ለመወያየት እድል ፈጥሮልናል ይላል። እያንዳንዱን የዕለት ተዕለት እንቅስቃሴያችን ወደፊት አምጥተን እንድንወያይበት፣ እንድንነጋገርበት የሚያደርገን አንድ ራሱን የቻለ ማዕቀፍ ሆኖ በተለይ ለኢትዮጵያውያን ደግሞ እንደ ማንኛውም ማህበራዊ ደረጃ ዝም ብለን ፎቶ ለጥፈን ወይም የተለያዩ የቤተሰብ ጉዳዮችን የምንነጋገርበት ሳይሆን ባለን የሚዲያ ችግር የተነሳ ነጻ ጋዜጣ፣ ነጻ መጽሄት፣ ነጻ ሬድዮና ቴሌቪዥን ዜጎች በተለያዩ ጉዳዮች ላይ መወያየት የማይችሉበት ሁኔታ ስላለ በሀገሪቱ ውስጥ በዚህ ሰዓት ሰዎች ሙሉ በሙሉ ጊዜያቸውን ፊታቸውን ወደ ማህበራዊ ድረገጾች አምጥተዋል ብዬ አስባለሁኝ። ምክንያቱም በምናነሳቸው ጉዳዮች ላይ ወዲያውኑ ያነባሉ፣ አስተያየት ይሰጣሉ፣ የበለጠ እንድትጽፍ ያበረታታሉ። እና እነዚህ የምታያቸው ነገሮች ማህበራዊ ድረገጽ የሚለውን ትርጉም ይበልጥን እንድረዳው ነው ያደረገኝ። እንዳልካቸው ማህበራዊ ሚዲያ ላይ ረጅም ጊዜን ያሳለፈ በመሆኑ ማህበራዊ ሚዲያ ለኢትዮጵያውያን ተጠቃሚዎች እየሰጠ ያለውን አገልግሎት ያስረዳል። ኢትዮጵያ ብዙ መገናኛ ብዙኃን የታፈነባት ሀገር ስለሆነች ማህበራዊ ሚዲያ ይሄንን መገናኛ ብዙኃን የሚጫወቱትን ሚና ተክቶ እየተጫወተ ነው። በአሁኑ ሰዓት እንግዲህ የኢትዮጵያ ሚዲያ የታፈነባት ሀገር ናት ስንል ዳታም አለን። በየሳምንቱ የሚታተሙ መጽሄቶች ቁጥር እና ጋዜጦች፣ መጽሄቶች አንድ ላይ ተደምረው ለምሳሌ ናይሮቢ ኬንያ ከሚታተመው የ ዴሊ ኔሽን የሚባለውን ጋዜጣ ብንወስድ ድምሩ አንድ አይሆን። በጣት የሚቆጠር የሬዲዮ ጣቢያ ነው ያለው። አንድ ለእናቱ የሆነ ቴሌቪዥን ጣቢያ ነው ያለው እና ማህበራዊ ሚዲያዎች አሁን እየተጫወቱ የመጡት ሚና ይሄንን የመተካት ነው። እንግዲህ ማህበራዊ ሚዲያ ዋነኛው ጥቅሙ ዜጎች በአካባቢያቸው የሚካሄደውን ነገር ፎቶ አንስተው ሊሆን ይችላል፣ ቪዲዮ ቀርጸው ሊሆን ይችላል ወደ ማህበራዊ ድረገጽ ያመጡታል። ወደ ፌስቡክ ሊሆን ይችላል ወደ ትዊተር ሊሆን ይችላል። እንግዲህ አሁን ሰሞኑን ራሱ በኢትዮጵያ እየተካሄደ ያለውን የኦሮሞ ተማሪዎች ተቃውሞ በመጀመሪያ የዘገቡት ማህበራዊ ሚዲያ ተጠቃሚዎች ናቸው። ይህን በማድረጋቸውም ቪኦኤን ጨምሮ ሌሎችም ትልልቅ የሚዲያ አውታሮች ለጉዳዩ ትኩረት ሰጥተው እንዲዘግቡት ማድረግ ችለዋል። ኢትዮጵያኖች ማህበራዊ ሚዲያን በተለያየ መንገድ እንደሚጠቀሙበት የሚናገረው እንዳልካቸው አንደኛ ያው ራሳቸውን ለመግለጽ ይጠቀሙበታል። ፖለቲካ አስተሳሰባቸው ለማራመድ ይጠቀሙበታል። የሃይማኖት፣ የባህል እና የተለያዩ ህይወታቸውን ተሞክሮ የሚያካፍሉበት ድርገው ይጠቀሙበታል። ነገር ግን ይህን በሚያደርጉበት ወቅት ማህበራዊ ሚዲያ ላይ ማንነታቸውን ይደብቃሉ። ከሌሎች ሀገሮች የፌስቡክ ተጠቃሚዎች ጋር ሳነጻጽረው የኢትዮጵያ ወይም የማህበራዊ ሚዲያ ተጠቃሚዎች በብዛት ራሳቸውን ይደብቃሉ። ይህም ደግሞ ማንነትን መደበቅ በሚደረገው ውይይት ላይ ውይይቱ ፈር የለቀቀ አይነት እንዲሆን፣ መሰዳደብ እንዲሆን፣ እንዲሁም ሰዎች ውይይቱን የምር እንዳይወስዱት የሚያደርግ አይነት አዝማሚያ ይታያል ይገኝበታል። ያም ሆኖ ይህ ግን አሁን ማህበራዊ ሚዲያ እየሰጠ ያለው አገልግሎት ዋናዎቹ የሚዲያ አውታሮች የሚሰጡትን አገልግሎት በመተካት ላይ ይገኛል ማለት ነው። ማህበራዊ ሚዲያ በርካታ ጸሐፊዎች እንዲፈጠሩም እድል ፈጥሯል የሚለው እንዳልካቸው፣ አሁን ጥቅሙን እየተረዱ የመጡት ሁሉ በሚገባ መቀላቀል ሲጀምሩ ማንነታቸውን ደብቀው የሰው ማንነት እየተላበሱ መድረኩን የስድብ መድረክ በማስመሰል ተገልጋዮችን የሚያረቁ ተጠቃሚዎች እየጠፉ እንደሚመጡ ይገልጻል። ሁለቱም አስተያየት ሰጪዎች አሁን ያለው ማህበራዊ ሚዲያ በርካታ የአጠቃቀም ችግሮች ቢኖሩበትም የተጠቃሚዎች ቁጥርና ጠቀሜታውን የሚያውቁ ሰዎች እየተበራከቱ በመምጣታቸው የመንግስት ፖሊሲ ላይ ተጽዕኖ ማምጣት የሚያስችልበት ደረጃ ላይ እየደረሰ መምጣቱን ጭምር ይናገራሉ። አመሰግናለሁ ጽዮን። ተከታዩም ዝግጅት እንግዲህ ካንቺው ጋር ያቆየናል። አዎ ሰለሞን፣ ከእኔ ጋር ብቻ ሳይሆን ከጀመርከው ማህበራዊ መገናኛ ፍሬ ጉዳይም ጋር ነው የሚያቆየን። አሁን ግን አርቲስቶቻችንን ይመለከታል። በእጅ የፌስቡክና ትዊተር ገጾች ለአርቲስቶችና ታዋቂ ሰዎች አይነተኛ መገናኛ መድረኮቻቸው ናቸው። ድርስ ስራዎችና የመድረክ ዝግጅቶች ሲኖሯቸው ያስተዋውቁባቸዋል። በተለያዩ አጋጣሚዎች የመልካም ምኞት መግለጫዎቻቸውን ያስተላልፉበታል። በጉዳዮች ላይ ሀሳብ ሲኖራቸው አስተያየቶቻቸውን ያሰፍራሉ። ማህበራዊ ሳይቶችን በዚህ መንገድ የሚጠቀሙበት ኢትዮጵያውያን አርቲስቶች ጥቂት ናቸው። በምትኩ ያለ አርቲስቶቹ እውቅናና ፈቃድ ማንነታቸው የማይታወቅ ሰዎች ስማቸውንና ፎቶዎቻቸውን እየተጠቀሙ የሚያንቀሳቅሷቸው የፌስቡክ ገጽ ባለቤቶች ቁጥር ከፍ ያለውን ይይዛል ሲሆን ከእነዚህ አርቲስቶች መካከል ጥቂቶቹን አነጋግራ ተከታዩን ይዛላችኋለች። የፌስቡክና ትዊተር ገጾች ለጸሐፊዎች፣ ለአርቲስቶችና ታዋቂ ሰዎች አይነተኛ የመገናኛ መድረኮቻቸው ናቸው። ድርስ ስራዎችንና የመድረክ ዝግጅቶች ሲኖሯቸው ያስተዋውቁባቸዋል። በተለያዩ አጋጣሚዎች የመልካም ምኞት መግለጫዎችንም ያስተላልፉበታል። በጉዳዮች ላይ ሀሳብ ሲኖራቸው አስተያየታቸውን ያሰፍሩበታል። ማህበራዊ ድረገጽን በዚህ መንገድ የሚጠቀሙበት ኢትዮጵያውያን አርቲስቶች ጥቂት ናቸው። በምትኩ ያለ አርቲስቶች እውቅናና ፈቃድ ማንነታቸው የማይታወቁ ሰዎች ስማቸውንና ምስለ ገጻቸውን እየተጠቀሙ የሚያንቀሳቅሷቸው የፌስቡክ ገጽ ባለቤቶች ቁጥር ከፍ ያለውን ቁጥር ይዛል። በህዝብ ዘንድ በተለያየ መንገድ እውቅና ያላቸውን በርካታ ባለሙያዎች አነጋግሬ ያለሁ አብዛኞቹ ማህበራዊ ሚዲያን ተጠቅመው እንደማያውቁ ገጾቹም የእነርሱ እንዳልሆኑ ገልጸውልኛል። ከነዚህ መካከልም እነርሱ የማያዙባቸው ነገር ግን በስማቸው በርካታ ገጾች የተከፈቱ ሶስት መያተኞችን አነጋግሬያለሁ። ደራሲ ገጣሚ፣ አሁን ደግሞ በዩናይትድ ስቴትስ ቦስተን አቅራቢያ በሚገኘው ብራውን ዩኒቨርሲቲ ተጋባዥ ደራሲ በእውቀቱ ስዩም በዚህ ጉዳይ ላይ አስተያየትን ስለሰጠኝ በጣም አመሰግናለሁ። እኔም ስለጋበዝሽኝ በጣም አመሰግናለሁ። ሲሆን የፌስቡክና ትዊተር ገጾች ለአርቲስቶችና ታዋቂ ሰዎች እንዲሁም ለእንዳንተ ያሉ ጸሐፊዎች አይነተኛ የመገናኛ መድረኮቻቸው ናቸውና አንተ የትኛውን ትመርጣለህ? እኔ የምጠቀመው የፌስቡክን የማህበራዊ ሚዲያ ዘርፍ ነው። በጣም ቶሎ ቶሎ አልጽፍም፣ ግን አልፎ አልፎ በወቅታዊ ፖለቲካዊ ክስተቶች ላይ ተቻለሁ፣ እንዲሁም ደግሞ የግል አመለካከቴን የግል ፍልስፍናዬን በኪነጥበብ ላይ ነገሮች ላይ ያለኝን አመለካከትና ሀተታ አልፎ አልፎ እየጻፉ ባጭሩ እለጥፋለሁ። ግጥሞችንም እለጥፋለሁ። የሌሎችንም ደግሞ አነባለሁ። በዚህ መንገድ ነው እየተጠቀምኩበት ያለሁት። ስራዎችን ከሚያነቡ አድናቂዎችና ተቾች ጋር በምን መልኩ ነው በዚህ ማህበራዊ ገጽ ላይ የምትገናኘው? የአድናቂዎችን ገጽስ እንዴት ነው የምትቆጣጠረው? እኔ የባልንጀሮች ገጽ የምለውን ወይም ፋን ፔጅ ባለውን ገጽ ኔ የማስበው ልክ እንደ ገጠር የሰርግ ድንኳን ነው የምቆጥረው በገጠር የሰርግ ድንኳን ከተጣለ በኋላ አላፊ አግዳሚው የባላገር በሙሉ የመጣ ምግብ ሲሸተው ገብቶ ተሳትፎ ያው የሰርግ ወረቀት የሰርግ መጥሪያ ወረቀት ሳይይዝ ተጠራው አል ተጠራው ሳይል ገብቶ ማንኛውም ባላገር በልቶ ጠጥቶ አመስግኖ ይሄዳል። እንደዛ ነው የኔ ገጽ። ማንም ሰው የኔን ስራ፣ የኔን ጽሁፍ፣ የኔን ሀተታ፣ የኔን ግጥም ማንበብ የሚፈልግ ሰው ገብቶ አይቶ አንብቦ አስተያየት ሰጥቶ ወይ አመስግኖ ወይ ደግሞ ተችቶ መውጣት ይችላል ማለት ነው። እና ብዙ ሰዎች ስለሚሳተፉበት አንዳንዴ የሁሉን አስተያየት ማየት ለሁሉ አስተያየት ለአንዳንድ ለሚጠየቁ ጥያቄዎች መልስ መስጠት ይከብዳል። ቢሆንም ግን ብዙ ሰው ስለሚሳተፍበት ለእኔ የተሻለ ሀሳቤን የማስተላልፍበት መድረክ ነው ብዬ አስባለሁ። በአንተ ስም የተከፈቱ በርካታ ገጾችን ተመልክቻለሁ። የአንተ ገጾች ካልሆኑ ለምን አላዘጋቸውም? የተወሰኑትን በቀጥታ ጽፌላቸው እንዲዘጉልኝ ነግሬያቸው ነበር፣ ግን አላደረጉትም። አንዳንዴ ደግሞ ለአንባቢዎች አመልክቻለሁ። እነዚህ እነዚህ እነዚህ ገጾች የኔ አይደሉም፣ አንዳንድ ሰዎች በእኔ ስም ያወጧቸው ናቸው ብዬ አስተነቅቃለሁ። ግን እንደዛም ሆኖ በእኔ ስም ያልሆኑ በእኔ ስም የወጡ ግን የኔ ያልሆኑ ገጾች የራሳቸው ተከታዮች አሏቸው እና አንደኛው መቆጣጠሪያ መንገድ ፌስቡክ የኔ መሆኑን የሚያስረዳ ምልክት እንዲሰጠኝ መጠየቅ ነበር። አሁን ምልክት መስጠት አቁመዋል መሰለኝ፣ እሱን ማግኘት አልቻልኩም፣ ግን አሁንም እሞክራለሁ ብዬ አስባለሁ የተለየ ምልክት እንዲሰጠኝና አንባቢዎች ይሄ ትክክለኛው የእሱ ገጽ ነው ብለው እንዲለዩ የሚያደርግ እና በተቻለ መጠን በራሴ ስም ራሴ እንድጠቀም እፈልጋለሁ ማለት ነው። ማህበራዊ ሚዲያ ለኢትዮጵያውያን ምን አይነት መድረክ ነው? ኢትዮጵያን እንግዲህ ማህበራዊ ሚዲያ ብቸኛ የአንደበታቸውን የሚገልጹበት አስተሳሰባቸውን የሚገልጹበት ጭወታቸውን የሚገልጹበት ብቸኛ መድረክ ነው ብዬ አስባለሁ ኢትዮጵያ ውስጥ በአሁኑ ጊዜ ያው ጋዜጦች የሬዲዮ ጣቢያዎች በመንግስት ቁጥጥር ስር ናቸው ሰዎች በነጻነት ራሳቸውን የሚገልጹበት ጋዜጣ ወይም ሌላ አይነት የመገናኛ መስመር ባለመኖሩ ምክንያት ፌስቡክ በጣም ብርቅ የሆነ ሰዎች ራሳቸውን የሚገልጹበት ከሌሎች ጋር የሚገናኙበት መድረክ ነው። ስለዚህ ሰዎች ይህንን ብርቅ የሆነ መድረክ በጥንቃቄ በአግባቡ ሊገለገሉበት ይገባል ብዬ አስባለሁ። ሌላው ትልቁ የማህበራዊ ሚዲያ ፋይዳ የሚመስለኝ ከመገልገያም አልፎ የሕልውናችን ምስክር ነው። አንድ ምሳሌ ልንገርሽ። በተለያየ ጊዜ በመንግስት ላይ ሰላማዊ ተቃውሞ የሚያሰሙ ሰዎች አሉ እና መንግስት እርምጃ ይወስዳል። አንዳንድ ሰዎች ይሞታሉ፣ ይገደላሉ በጸጥታ አስከባሪዎች ወይም ደግሞ በፖሊሶች በወታደሮች ተተኩሶባቸው ይሞታሉ። የመንግስት ባለስልጣኖች ስለ ሞቱት ሰዎች በተጠየቁ ቁጥር የሞቱት ሰዎችን የተገደሉ ሰዎችን ቁጥር ራሱ ለመናገር ፈቃደኛ አይደሉም። አንቺ በራስሽ አይተሽዋል። ቀደም ባሉት ስርዓቶች ለምሳሌ ደርግ ተቃዋሚዎችን ሲገድል የገደላቸውን ሰዎች ስም ዝርዝር፣ ፎቶቸውን፣ ቁጥራቸውን ሳይቀር በጋዜጣ ላይ በሬዲዮ ላይ ያውጃል። ዛሬ ደግሞ ያለው ነገር የተገደሉትን ሰዎች ቁጥራቸውን እንኳን ለመናገር ባለስልጣኖች ፈቃደኛ አይደሉ። ይህ መግደሉ ራሱ መግደሉ በመጀመሪያ ደረጃ ወንጀል ቢሆንም የሰዎችን ሕልውና መካድ ደግሞ ከቁጥርና ከስም ዝርዝር ማውጣት ደግሞ ራሱን የቻለ የግፍ ግፍ ነው። ይሄንን አስቢው፣ የሶሻል ሚዲያ አማራጭ ባይኖር ኖሮ እነዚህ ሰዎች ሕልውናቸው የተካደባቸው ሰዎች እጣ ፈንታ በጣም በጣም አሳዛኝ ነበር የሚሆነው። ማለት ጋ የሶሻል ሚዲያ ሰዎች ከምንጩ ከሰለባዎች የሚደርሳቸው ፎቶ፣ ቪዲዮ የነዛ ሰዎች ህልውና ማረጋገጫ እንደሚባሉ ሰዎች ነበሩ። እንዲህ አይነት ሰዎች በዚህ ቦታ ላይ ተገደሉ የሚለውን ምስክርነት የምናገኘው በሶሻል ሚዲያ ውስጥ ነው። ስለዚህ ነው ሶሻል ሚዲያ ከመገልገያነትም ባለፈ የህልውናችን የሰዎች ህልውና ማረጋገጫ ምስክር ነው ብዬ የማስበው እና ለሶሻል ሚዲያ ህልውና መኖር መታገል አለብን ብዬ አስባለሁ። ዝም ብሎ እንደ አማራጭ ሚዲያ የሚታይ ነገር አይደለም። ፌስቡክ ባይኖር እኛ ማንኖር ብሎ የሚያስብ ሰው መኖር አለበት ማለት ነው። እንደዛ ነው ማስብ። ቀጥዬ ያነጋገርኳት የቁንጅና ውድድር አሸናፊ ሞዴል ተዋናይት ዳይሬክተር ጋዜጠኛም ነበረች። አርቲስት አምለሰት ሙጬ ትባላለች። በርከት ያሉ የፌስቡክ ገጾች በስሟ ካሉ አርቲስቶች መካከል አንዷ ናት። አምለሰት ሙጬ የማህበራዊ ድረ ገጾች ላይ በርካታ ከስምንት በላይ በአንቺ ስም የተከፈቱ ገጾች አሉ። እነዚህ ገጾች ያንቺ ናቸው? ስምንት ሜኔ ሊሆኑ አይችሉም። አንድ አለኝ ራሴ ያልሆነ ያልሆኑ ነገሮች ያሉ ፎቶዎችን ሲወጡ ሳይ ለምን አብዴት ማድረግ አልጀምርም ብዬ ስለ ሶሻል ሚዲያም የተወሰነ ግንዛቤ ሳገኝ የራሴን ራ ማድረግ ጀመርኩ። ቅርብ ጊዜ ማለት ነው። እነዛን ገጾች ለማዘጋት ጥረት አላደረግሽም? እንግዲህ አሁን ሲስ ኔም የያስኩት ጉዳይ አልነበረም። መጀመሪያም በተለይ የኔ የባሌ ላይ ያው ጥሩ እንቅስቃሴ ስለምናደርግበት ና ያንዳንድ ነገሮችን ስለምናደርግ የእሱ ላይ ነበረ አሁን ለማዘጋት ያው አንዳንዶቹ ፋሮች ናቸው። ከሞም ከመውደድም እ ከማድነቅም የሚፈጥሩት ነገር ነው እና ያው ግን አንዳንድ ጊዜ ግንዛቤ ላክ ሰዎች ላንቺ ያላቸውን ነገሮች ኮንታክትም እያደረጉ ምናምን አንዳንድ ነገር እንደዛ እሰማለሁ። እሱ ያው በመጥፎ ሲሆን ጥሩ አይደለም፣ በመልካም ሲሆን ደግሞ እቀበዋለሁ። ሰው ወዶች የሚያደርገውን ነገር እና ምንም ለማዘጋት እንቅስቃሴ አላደረስም። ተከታዮችሽ በተለያዩ ሌሎች ገጾች መምታታታቸው ጉዳቱ አልታየሽም። አስቤበት ይሄን ነገር ይጠቅማል ይሄ ነገር ላይ ከለ እንደዚህ ነገር ላስተላልፍበት ብዬ አልጀምር። ምናልባት ከአሁን በኋላ ቁም ነገር ያዘሉ ነገሮችን ለሰዎች ይጠቅማሉ ብዬ የማስባቸው ነገሮች ወደፊት ስሰራ ከስራዬ ጋር አያይዤ ሰብኩት እቅድ አለ። ለጊዜው ግን እንደዚህ እንደው ዝም ብሎ ከሰዎች ጋር ኮሚኒኬት በማድረግ ነው ያለሁበትን ሁኔታ አብዴት ለማድረግ ነው እንጂ ቁም ነገሮችን ለማስተላለፍ እና አንዳንድ ነገሮች ኮንታክት ከእነሱ ጋም ኮሚኒኬት ለማድረግ ያደረግኩት ነገር የለም። ምናልባት ከአሁን በኋላ ግን የማስተላልፈው መልእክት በተወሰነ ደረጃም ሊደመጥ ይችላል ብዬ ስላሰብኩ አልካም ነገር ይገነባል ብዬ የማስበውን ነገር ለማድረግ አስቤ ያለሁኝ ከምልሰት ቀጥ እያነጋገርኳት ሰያት ደምሴ ነው። እሷም የቁንጅና ውድድር አሸናፊ ነበረች። ተዋናይት፣ ሞዴል፣ ዳይሬክተር፣ አሁን ደግሞ የዲዛይነርነት ሙያ ተቀላቅላለች። በርካታ ተከታዮች ያለው የአድናቂዎች ገጽ በስሙ አለ። ሰያት ደምሴ ከማህበራዊ ድረገጾች አንዱ ፌስቡክ ነው። ፌስቡክ ላይ በጣም ትልቅ ቁጥር ከመቶ ሀያ ሺህ በላይ ሰዎች የሚከተሉት አንድ የአድናቂዎች ገጽ አለ እንደዚሁም ደግሞ ሌሎች አንድ ሁለት ሶስት ገጾች አሉ እነሱ ገጾች ያንቺ ናቸው የኔ አይደሉም ማን ነው የሚጠቀምባቸው በትክክል አላውቀውም ለማወቅ አልሞከርሽም በጣም ብዙ ሙከራ አድርጊያለሁ እኔም ጓደኞቼም አብረውኝ የሚሰሩት ሰዎች ሙከራ አድርገዋል ግን ልጆቹ ፍቃደኛ ነው ፌስቡክን ማነጋገር አልቻልሽም አልሞክርሽም ለምሳሌ ማዘጋት ይቻላል እሱን አልሞክርሽም? በጣም ብዙ ሞክሬያለሁኝ አሁንም ኢሜይል እንልክላቸዋለን ግን ይታያል የሚል ሪፕላይ ያደረጉልሽ የለ ሚዲየት ሪቪው እያደረግነው ነው እንደሱ ነው የሚሉት ሰዓት አንቺ ሶሻል ሚዲያ ላይ የራስሽ አካውንት አለሽ የራስሽ ገጽ አለሽ እኔ ሶሻል ሚዲያ ላይ ምንም የለኝ ዩቱብ ግን አለኝ የዩቱብ አካውንት ለምንድን ነው ማትጠቀሚ ለምንድነው መጠቀም ያልፈለግሽ በእርግጥ ፌስቡክ በእኛ ስራ ላይ የሚጠቅም ብዙ ነገር አለው ግን አሁን እኔም የራሴን እንደገና ሌላኛው ገጽ ብከፍት ከስር ከስርም እኔ የማደርገውን ነገር እየወሰዱ ስለሆነ የሚጭኑት እንደገና የበለጠ ማምታታት ነው የሚሆነው። ይሄ የእኔ ነው ብሎ ለማለት ደግሞ በጣም ጊዜ የሚወስድ ነገር ይሆናል ብዬ ስላሰብ፣ ኦልሬዲ እነሱ ቦታውን ይዘውታል። ሌላ አዲስ ሰው እንኳን ቢመጣ እኔ የምጭነውን ነገር ቶሎ ወስደው ከጫኑት ሁሉም ሰው ነው ግራ የሚጋባ። እስክንደ ሰዓት አብዛኞቹ በስማቸው የተከፈቱ ገጾችን ለማዘጋት ብዙ ደክመዋል። ግን ደግሞ በእነርሱና በሌሎች በርካታ አርቲስቶች ስምና ምስል የተከፈቱ ነገር ግን እነርሱ ብዙም የማይጠቀሙባቸው ገጾች በሌሎች ሰዎች አማካኝነት እየተንቀሳቀሰ ይገኛል። ደራሲና ገጣሚ በእውቀቱ ስዩም እንዲህ ያሉ ሰዎች ከድርጊታቸው ቢታቀቡና እያንዳንዱ ሰው ማህበራዊ ሚዲያ የሚሰጠውን እድል በመጠቀም የአገልግሎቱ ተቋዳሽ እንዲሆን ይመክራል። ስርጭቶቻችንን ከኦዲዮናው የምትከታተሉ አድማጮቻችን የስልክ ቁጥሮች ለውጥ ስላለ አዲሶቹን ቁጥሮች እንድትጠቀሙ እናሳስባለን። ለካናዳና ለሌላው የአሜሪካ ሀገሮች 641552520 የእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ 443300102288 ናቸው። እነዚህ ቁጥሮች በመላው ዓለምም እንደሚሰሩ መግለጽ እንወዳለን። የስልክ ቁጥራችን 202 205994 2 ነው። የውስጥ መስመር 14 ነው። ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜል አድርጋችሁ መልእክቶቻችሁን፣ አስተያየቶቻችሁን ብትሰጡን ይደርሰናል። ወደ እናንተ መልሰ እናቀርባቸዋለን። የምሽቱ አስተናጋጆቻችሁ ሰሎሞን አባተና ጽዮን ግርማንን። ወደ ተከታዩ ዝግጅት እንሸጋገር። የኢትዮጵያ ሙዚቃና የዓለም ጆሮ ጋቢና በቪኦኤ የአማርኛ ዝግጅት ክፍል እየተዘጋጀ የሚቀርብ አዲስ ፕሮግራም ነው። ፕሮግራሙ ከሰኞ እስከ አርብ ከምሽቱ አንድ ሰዓት ተኩል ላይ እናንተ ጆሮ ዘንድ ይደርስና ለግማሽ ሰዓት የመረጃ እና የማዝናኛ ዝግጅቶችን ያቀርብላቸዋል። ኢትዮጵያ እንዳላት የሙዚቃው ዓለም ባለሙያ ድምፃዊና መሳሪያ ተጫዋች ብዛት ከሀገር አልፎ በዓለም አቀፍ ደረጃ ሊደመጥ ወይም ሊዘወተር የሚችል ሙዚቃ መፍጠርም ሆነ ማቀናበር ለምን አልተቻለም? ከትናንት በስቲያ አርብ የፕሮግራሙ አዘጋጆች ሄኖክ ሰማግዜርና መስታወት አራጋው በዚህ ጥያቄ ላይ የተነጋገረ አንድ ፕሮግራም አዘጋጅተው ነበር። የተወሰነውን ክፍል ቀንጭበን እናሰማችሁ። Shirin gabina VOA kuke saurare yanzu haka tare da Enoch Fente da Masterworth Aragao. Wiki talama-talama-talama-talama-jewani na gabina VOA ehem, With Enoch Fente and Masterworth Aragawa ehn ehn! እንደ ኢትዮጵያ ሙዚቀኞች ብዛት ሙዚቃ መሳሪያ ተጫዋቹና ድምፃውያኑም ማለታችን ነው። ከሀገር አልፎ ሊደመጥ የሚችል ሙዚቃዎችን ማቀናበርም ሆነ መፍጠር ለምንድነው ያልተቻለው? አዎ እንግዲህ የሴኔጋል ታዋቂ ሙዚቀኛ የሆኑ እንደዚሁም የማሊ ሙዚቀኞች በስፋት በአፍሪካና በዓለም አቀፍ መድረኮች ሲሰማ ይታያል። በተለይ የተለያዩ ከበሬዎች በህብረት የሚጫወቱበት ባህላዊ አጫወቶቻቸው መለየታቸውና የሴኔጋል ሙዚቃ በዓለም አቀፍ ደረጃ በስፋት እንዲደመጥ ካደረጉት ምክንያት አንድ ነው አንዱ ነው። የማሊም ሙዚቃ እንደዚሁ ነው። የማሊ ድምፃዊቷን ኦምኡ ሳንጋሬን ዜማ ነበር የሰማነው። በሌላ ወገን የናይጄሪያን ሙዚቃ የተመለከትን እንደሆነ እንደ ሴኔጋልና ማሊ ባህላዊ ሙዚቃቸው ላይ የተመሰረተ ሙዚቃን በጋራ ዜማንና ግጥምን በመቀባበል በመጫወት ይታወቃሉ። ልክ እንደ ኢትዮጵያ ማለት ነው። ዘመናዊ ሙዚቃቸውም ከምዕራባውያኑ የሙዚቃ ስልት ጋር ጥራቱ እንደጠበቀ ለአድማጭ ይቀርባል። የናይጄሪያ ሙዚቃ በዙሪያ ባሉት ሀገሮች በላይቤሪያ፣ በሴራሊዮንና በጋና ተደማጭነቱ ከፍተኛ ነው። ምኑሩቅ አስገደን ከሁለት ዓመት በፊት ለአዲስ ዓመት ፒ ስኩዌር በሚሊኒየም አዳራሽ አዲስ አበባ ተጫውተው The things within my mind When I see you dancing Girl, you got me high And if you wanna try make a good day tonight Cause I'm in the mood As long as you in the good I deal with you Personally Personal, personally I እነዚህ መንታ ወንድማማቾች ፒተር ኦኮዬ እና ፓውል ኦኮዬ የማይክል ጃክሰን አደናነስና ያዘፋፈን ስልት ከራሳቸው ሙዚቃ ጋር በመደባለቅ መጫወታቸው የናይጄሪያ ማይክል ጃክሰን የሚል ቅጥያ ስም ተሰጥቷቸዋል። 50 ሚሊዮን ናይራ ከጌም ኦቨር አልበማቸው ሽያጭ ብቻ ማግኘት የቻሉም ናቸው። ከ192000 ዶላር በላይ ነው። ሄኖክ፣ መቼም ትንሽ የሚባል ገንዘብ አይደለም። በተለይ በብርና በናይራ ሲመታ እውነት ነው። የኢትዮጵያ ሙዚቃ ታዲያ ዜማና ድምጽ በሽ ሆኖ በአፍሪካ የሙዚቃ ገበያና በሌሎች ዓለም አቀፍ ገበያዎች ለምንድን ነው በሰፊው ያልተደመጠው ወይም የማይደመጠው? በርካታ ምክንያቶች ሊቀርቡ ይችላሉ። እኛም እንዲሁ ችግሩን ነጥለን አናቀለውም። ግን አንዳንድ ፈተናዎችን እናስቀምጥ። በዘመኑ ቴክኖሎጂ ጥ ጥራቱን የጠበቀ ጥራት ስንል ከመለማመጃ ቦታ ይጀምራል። ከሙዚቃው ቅንብር ጀምሮ የቀረጻ ቦታ እና የተሟላ ስቱዲዮ ማጣት እንዲሁም የባለሙያዎች የስራ ክፍፍል የስራ ባለቤትነት ጠፍቷል። ኮፒራይትን እንግዲህ አስመልክቶ ሙያችንን ተቀማን የሚሉ ሙዚቀኞች ጥቂት አይደሉም። ጉዳዩን በሌላ ጊዜ የምንመለስበት ይሆናል። ችግሮቹ እንዳሉ ሆነው ሙዚቃ ስራ መሆኑን በመገንዘብ ስራው የሚጠይቀውን ጊዜና ትኩሮት ቢሰጥ ሙዚቃችን የተሻለ እውቅና ሊያገኝ ይሆናል የሚል አስተሳሰብ አለን። አዎ ዛሬ በሚደርሳቸውና በሚያቀናብራቸው ሙዚቃዎች እንግዳ ይዘንላችሁ ነው። ከሀገር ባለፈ በተለይም በአውሮፓ ሀገሮች ተወዳጅነትን ያተረፈ ወጣት ኢትዮጵያዊ ሙዚቀኛ ሳሙኤል ኤርጋ ከኛ ጋር አጭር ቆይታ ያደርጋል። የሙዚቃ ፍቅሩ ገና ከልጅነቱ ቢሆንም ሙዚቃን የመማር እድል ያገኘው የአስራ ሁለተኛ ክፍል ትምህርቱን ካጠናቀቀ በኋላ ነበር። ያሬድ ሙዚቃ ትምህርት ቤት እስኪገባ የሙዚቃ መሳሪያ የመንካትም ሆነ በቅርበት የማየት እድሉ አልነበረውም። በያሬድ ሙዚቃ ትምህርት ቤት ክላሲካል ሙዚቃን መማሩ አሁን ለሚሰራቸው ሙዚቃዎች መሰረት እንደሆነውም ደጋግሞ ይናገራል። ጃዝ ሙዚቃዎችን መስማት ሲጀምር ለጃዝ ሙዚቃ ያለኝ ፍላጎት ወይም ፍቅር በደንብ ከፍ እያለ መጣ። ጃዝ የሚባለውን ነገር መጫወት አለብኝ ብዬ የወሰንኩበት ጊዜ ሶስተኛ አመት ነው። በትክክል ትምህርቱ የለም፣ ግን የሬድ ውስጥ መጽሀፎች ብዙ መጽሀፍት ነበር እና አውጥቼ አነብ ነበረ። ሃርሞኒው ያው ክላሲካል ላይ በይዛ አድርጎ፣ ከዛ በኋላ ግን ሰፍቶ በራሱ መንገድ የሚሄድ አይነት ሃርሞኒ ወይም ቴዎሪ ያለው ነው የኢትዮጵያ ሙዚቃ በጃዝ መልክ በእኔ ደግሞ አይነት አሬንጅመንትና አጫዋወት የተለየ አይነት የኢትዮጵያ ሙዚቃ ለሌላ አለም መቅረብ ይችላል የሚል ህልምና ምኞት ስለነበረኝ እሱን ነበረ ያሬዱስ ቁጭ ብዬ ራሴን ያስተማርኩት የኢትዮጵያ ቅኝቶች ላይ ከዛ ባህላዊ የሆኑት ሙዚቃዎች በደንብ ፒያኖ ላይ ቁጭ ብዬ እንዴት መጫወት እንደምችል ከኔም በፊት ደግሞ የተጫወቱት ትልልቅ የኢትዮጵያ ሙዚቀኞች እነሱ ደግሞ የተጫወቱበትንም አጫዋወት በደንብ አድርጌ አይመለከት ነበር አስተውን ነበር። ኢንተርናሽናሉ የሙዚቃ አድማጭ እንዴት አድርጎ የኢትዮጵያ ሙዚቃ መቀበል ይችላል የሚለውን ብዙ ጊዜም ሰጥቼ እሱ ላይ ነው ከሶስተኛ አመት በኋላ እንትን የሰራሁት። ስመረቅም የራሴን ሙዚቃ ኢትዮጵያዊ የሆኑ ሙዚቃዎች ጽፌ ተመረቅኩ። ከዛ በኋላ ያው ወደ ሙዚቃው አለም በደንብ በመጫወት ደረጃ ተቀላቀልኩኝ። የሳሙኤል ይርጋ የሙዚቃ ድርሰት በኢትዮጵያ ዜማ ላይ መሰረቱን አድርጎ ከምዕራባውያኑ የሙዚቃ ስልት በተለይም ከጃዝ ና ከአርኤንድቢ ጋር የተቀናበረ ነው። እኔ ውስጥ ጃዝ ሙዚቃ ብቻ ነው ያለው ብዬ አላምንም። ከዛም ሌላ ባህላዊ ሙዚቃ ስሰማ ያደኩበት ነው እና ፖፕ ሚውዚክም የነ ጥላሁን ገሰሰ የነ ማህሙድ አህመድ ያለሱ አላደግንም ና በደንብ እሱ ሁሉ ነገር ውስጤ ነበረ። ከዛ ደግሞ ክላሲካል ሙዚቃ ከያሬድ የወሰድኩት አዲስ ትምህርት አዲስ ህይወት ነበረ። የእሱም ኢንፍሉዌንስ አለብኝ። ስለዚህ የብዙ ሙዚቃ ኢንፍሉዌንስ አለብኝ እና እኔ ደግሞ በጣም የአርኤንቢ ሙዚቃ አፍቃሪ ነኝ። ስለዚህ አምስት የስድስት ሙዚቃዎች እንትን ኢንፍሉንስ ውስጥ ያለ ማለት ነው። የተለያዩ የኢትዮጵያ ሙዚቀኞችን ያሳተፈው እታውን ኮልድ አዲስ እና አዲስ ስሩ ዘሉኪንግ ግላስ በዳብ ክላውስስ የሙዚቃ አሳታሚነት የወጡት ሁለት አልበሞች በውጭው አድማጭ ተወዳጅ በመሆናቸው በተለያዩ የአውሮፓ ከተሞች የተዘጋጁ ፌስቲቫሎች ላይ ሙዚቀኞቹ በተደጋጋሚ እንዲጫወቱ እድሉን ከፍቶላቸዋል። ሳሙኤል ይርካ የራሱ ቅንብርና ፈጠራ የሆነውን ጉዞ የተሰኘውን የሙዚቃ አልበም የአውሮፓ ሙዚቀኞችን በማሳተፍ በሪል ወርልድ ሪከርድስ ስቱዲዮ የሙዚቃ አሳታሚነት ለአድማጭ አቅርቧል። ጉዞ ብዙ አይቲዩንስ ቻርት ዩኤስ ላይ ያለው አይቲዩንስ ቻርት ላይ አንደኛ ሆኖ ለአንድ ሳምንት ቆየ። ወደ አርባ የሚሆኑ ሚዲያ ጋዜጦችም፣ ሬዲዮም ቲቪም የሁለት ሺህ አስራ ሁለት ምርጥ አልበም ብሎ መረጠው። የሳሙኤል ይርጋ ጉዞ በሚል የሙዚቃ አልበም የተጀመረው የሙዚቃ ስራው ከሀገር ውስጥና ከውጭ ሀገር የሙዚቃ ተመራማሪዎች የሚሳተፉበት በጀርመን መንግስት ትብብር የኢትዮጵያ ሙዚቃ ስር መሰረት ላይ ጥናት ለማካሄድ ዝግጅቱን ጨርሷል። ጉዞ የሚባል ሌላ የሪሰርች ፕሮጀክት ደግሞ ጀመርኩኝ። የፕሮጀክቱ አይዲያ ኢትዮጵያ ውስጥ ያለውን የሙዚቃ ስሩን የማግኘት አይዲያ ነበረኝ። ይህን አይዲያ ለፎሬን ሚኒስትር የጀርመን ፎሬን ሚኒስቴር አፕሩቭ ተደርጎ ፋንድ ለማድረግ ወሰኑ። ሪሰርች ፕሮጀክቱ አልተጀመረም ግን ጥናቱ አሁን ከዚህ በኋላ የሚጀመር ይሆናል። እሱ ራሱን የቻለ ሌላ ፕሮጀክት ነው። ሳሙኤል ይርጋ ዛሀበሻ ሴሽን የተሰኘ ስድስት ሙዚቃዎች አሉት። እንዲሁም ሀገሬ የሚል አራት ሙዚቃን የያዘ አልበም ለድረገጽ ሽያጭ አቅርቦ ነበር። ጉዞ ከተሰኘው የሙዚቃ አልበሙን በመቀጠል ሳሙኤል ይርጋ ሁለተኛ አልበሙን ለመስራት በዝግጅት ላይ ነው። ሁለተኛ አልበሙን ለመስራት የተዘጋጀው ነው። ኦልሬዲ ብዙዎቹን ስታችነው፣ ዋናው ሬኮርዲንግ ነው ዲዛይር የሚደረገው እኔ ራሴ የምዘፍንበት አልበም እሱም እያለቀ ነው። ከዛ ሁለተኛ ከምሰራው የ ጉዞ ሁለተኛው አልበም። ሌላ ይሄኛው አልበም ደግሞ እዚህ ሀገር እና ምናልባት ጭም ሀገር ሊወጣ ይችላል። በአልበም ደረጃ ሁለቱ አልበሞች ናቸው አሁን እየተሰሩ ያለ። የሰራሃቸው ሙዚቃዎች በሀገር ውስጥ ተቀባይነቱ እንዴት ነው? ትንሽ ትግል አለው። እንደዚህ አይነት ሙዚቀኛ ሆኖ ኢትዮጵያ ውስጥ መኖር ከኑሮም ከምንም ጋር ሲታይ ትግል አለው። እኔ ውጪ የሄድኩኝ ሰርቼ ስለመመለስ ነው እንጂ ኢትዮጵያ ውስጥ ባለው ሁኔታ የሚያኖር እና በትክክል ቫሊዩ ተሰጥቶት። የሚያስኬድ አይነት ህይወት አይደለም። አሁን እያየ ያለው እዚያ ጋ ለሙዚቃው ያለው ድጋፍ ከብዙ አቅጣጫ ትልቅ እንዲሆን ኢንስቲትዩት እንደ ራሱ ያሬድን ጨምሮ፣ ህዝቡ መጥቶ አድማጭ ሲሆን፣ መንግስትም በሚያስፈልገው መንገድ ይሄንን ነገር ድጋፍ ሲያደርግ፣ የባህል ሴንተሮቹ ደግሞ እኛ ሀገር ያለው የሙዚቃ ላይ ያለው ችግር ቦታ ነው። ለምሳሌ ማጥኛ ቦታ ብዙ ሙዚቀኞች ታለንትድ ሆነው እነዚህ ሁሉ ቢሟሉላቸው ብዙ ታለንት ማየት ይቻላል ብዬ ስለማምን ነው። የሰራቸውንና ለመስራት ያቀዳቸውን እያደነቅን ከእኛ ጋር ላደረገው አጭር ቆይታ እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናደናቸው ዝግጅቶች እነዚህ ነበሩ። ነገ በመደበኛው የሰኞ ዝግጅታችን እንገናኛለን። ለዛሬ በምሽቱ ፕሮግራም አዘጋጆች፣ በቴክኒክ መሐንዲሶቹና እንዲሁም በሌሎች ባልደረቦቻችን ስም እንሰናበታችኋለን። ሰሎሞን አባተ ነኝ። ጽዮን ግርማ ነኝ። ሰላም በደናደሩ